ጥያቄ ሶስት የነብዩ ሰለላሁ ዐለይሂ ወሰለም አባት የሞተው መቼ ነው? መልስ፣ አባታቸው የሞተው እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ገና ሳይወለዱ በእርግዝና ላይ ሳሉ ነበር።